መዝናኛ የዚህ ሳምንት የእሁድ መዝናኛ ዝግጅታችን እንግዳ ጋዜጠኛ መላኩ ብርሃኑ ነው። መላኩ በአርቲስት ቲቪ አብይ ጉዳይ በሚል እንግዶችን አሳታፊ የውይይት ፕሮግራም በማዘጋጅ ይታወቃል። ከዚህ ቀደም በአዲስ ቲቪ የፖሊስ ፕሮግራም አዘጋጅ ነበር። ለ18 ዓመታት በጋዜጠኝነት ሙያ አገልግሏል። በተለያዩ የመገናኛ ብዙሃኖች ውስጥም በሙያውና በኃላፊነትም ቦታዎች ሰርቷል። ጋዜጠኝነትን የጀመርኩት በፖሊስ ሚዲያ ነው የአዲስ አበባ ፖሊስ አዲስ ፖሊስ የሚባል አንድ የቴሌቪዥን ፕሮግራም ነበረው የእሱን ፕሮግራም ዋና አዘጋጅ ነበርኩኝ ከዛ በኋላም አዲስ ፖሊስ የሚባል መጽሔት ይታተብ ነበር እሱንም ፕሮግራም አዘጋጅ ነበር በዚህ የፖሊስ ሚዲያ ስራ ውስጥ ለስምንት ለዘጠኝ ዓመታት ያክል ቆይቻለሁ የፌዴራል ፖሊስ የሚያዘጋጀው የፖሊስ ማህበረሰብ የቴሌቪዥንና ሬዲዮ ፕሮግራም እንዲሁም የፖሊስና እርምጃው የሚባለው ጋዜጣ ላይ የአዲስ አበባ ሪፖርተር ነው እሚሰርቻለሁ። ከዛ ማዘጋጅ ነበርኩ። ከዛ በኋላ ደግሞ ወደ ኢትዮጵያ ዜና አገልግሎት ነው ጆይን ያደረግኩ። ኢትዮጵያ ዜና አገልግሎት ውስጥ ከከፍተኛ ሪፖርተርነት ከፕሮግራም ፕሮዳክሽን ክፍል ኃላፊነት ሰርቻለሁ ለአንድ ለሰባት ዓመታት የሚሆን። ከዛ በኋላም እንግዲህ አዲስ ጉዳይ የሚባል መጽሔት ነበር ብዙዎች የሚያውቁት በኢትዮጵያ የኢንዲፐንደንስ ሚዲያ ታሪክ ውስጥ በተለይ በመጽሔት ፕሮዳክሽን ፈር ቀዳጅ የነበረ መጽሔት ነበረ። ኢንተርቴን የሚደረጉበት መጽሔት ነበረ። በአማርኛ መጽሔት እንግዲህ ብዙ ሰው ያውቀዋል። እዛ ውስጥ በማኔጅንግ ኤዲተርነት እና በተለያዩ አምዶች ጸሐፊነት እና መዘጋጅነት መጽሔቱ ውስጥ ከተዘጋበት ጊዜ ድረስ ሰራ። የመንግስትን ሀሳብ ብቻ ማቀንቀን እንዲናይም ስላልፈቀደው የሕዝብ ድምፅ የሚሆኑ ጉዳዮች ላይ መስራት ፍላጎትም ስለነበረኝ ስንትቼ ማስተርሴን በጀርናሊዝምና ኮሚኒኬሽን ቢሰራም ማይነር ያደረግኩት ኮርፖሬት ኮሚኒኬሽን ነበረ። ወደ ኮሚኒኬሽን ስራው ገባው። እንግዲህ ከሚዲያው ዓለም ለተወሰነ ጊዜ ራሴን ገለል አደረግኩኝ በፊት ለፊት ከመስራት ማለት ነው። እርግጥ በአንዳንድ መጽሔቶች እና ጋዜጦች ላይ በስሜም ባይሆን የተለያዩ ጽሁፎችን ሰራ ነበረ። ለአንድ ሶስት አመት ያክል የኮርፖሬት ፕሮሞሽን እና ፓብሊክ ሪሌሽን ዳይሬክተር ሆኜ ሰራሁኝ፣ በአንድ ፕራይቬት ካምፕኒ ውስጥ እና አንድ የውጭ ድርጅት ውስጥ። አዲሱ ለውጥ ሲመጣ አሁን ደግሞ ወደ አንድ ቴሌቪዥን ጣቢያ ገባው አር ቴሌቪዥን ጸረብ አፍሪካን ቴሌቪዥን ሰርቪስ ማለት ነው። እዛ ውስጥ አሁን የዜና ክፍል ኃላፊው ብዙዎች የሚያውቁት አብይ ጉዳይ የሚባል በወቅታዊ የፖለቲካ ጉዳይ፣ የኢኮኖሚና የማህበራዊ ጉዳዮች ላይ የሚያተኩር ሳምንታዊ የውይይት ፕሮግራም ማዘጋጀት ነው። ጋዜጠኝነት በአጋጣሚ የገባበት ሙያ እንዳልሆነ መላኩ ይናገራል። ሲመኘው የነበረ ሙያ ነበር። የስነ ጽሁፍ ፍላጎቱ ወደ ሙያው አስገብቶኛልም ይላል። አዎ በጣም ደስ የሚለ ነገር እኔ ጋዜጠኝነትን በአጋጣሚ የተቀላቀልኩት ሙያ ያለመሆኑ ነው። ከልጅነት ጀምሮ ስመኛ የኖርኩት ነገር እሱ ነው። አሁን አንዳንድ ጓደኞቼ ሳገኘኝ የተማሪ ዘመን ጓደኞቼ በጣም ይገርማቸዋል። ምክንያቱም በዛን ወቅት እንግዲህ ከኤለመንት ጀምሮ ያው የስነ ጽሁፍ ፍላጎት ነበረኝ። ትምህርት ከጨረስኩኝ በኋላም በጣም ፍላጎት የነበረኝ ጋዜጠኝነት ላይ መሳተፍ ስለነበረ የተለያዩ ስልጠናዎችን እየተካፈሉት ስልጠና የሚሰጥባቸው ቦታዎች ላይ የገባሁኝ ኮሌጅ አጥያቸው የሚሆ የተፈቅ ደረጃ የሚያስመርቁ ናቸው። ግን በመጨረሻ አንድ ትልቅ አጋጣሚ ነው ብዬ ያሰብኩት በፖሊስ ሚዲያዎች ውስጥ ጋዜጠኝነት የመንገድ ሳይንቦ አድርገው ትልቅ ደረጃ ድርቻለሁ ብዬ ስላሰብኩኝ በቀጥታ ጉድጋው ነው ዜና ቀናሁት ከዛ በኋላ እንግዲህ በኢትዮጵያ ፖሊስ ኮሌጅ ጋዜጠኝነትን ተምሬያለሁ ነው ስራው የጀመርኩት እስከአሁን እስካለሁበት ድረስ በህይወት ዘመኔ የሰራው ብቸኛ ስራ ጋዜጠኝነት ስለዚህ የህይወት የጥሪ ነው ጋዜጠኝነት ሙያው እንዴት ይገለጻል በአንተ ጋዜጠኝነት አንደበት ነው አንደበት መሆን ማለት ነው ጋዜጠኝነት ስሜት መግለጽ መቻል ማለት ነው ጋዜጠኝነት ድምፅ ለሌላቸው ሰዎች ድምፅ መሆን ማለት ነው በመሰረቱ ጋዜጠኛ ለመሆን ስል ያስፈልግ የውስጥ ፍላጎት በጣም ያስፈልጋል ጥቂት የመጽሐፍ የማንበብ እንዲሁም ነገሮችን የመረዳት እና በጣም ብዙ እውነቶችን በአጭር ጋር በጽሁፍ የመግለጽ ችሎታን ይፈልጋል። ጋዜጠኝነት ስሜት ነው። ጋዜጠኝነት በፍቅር ምታዊ ሙያ ነው። ጋዜጠኝነት ለሌሎቹ ሰዎች ድምፅ የምትሆኝበት እና ራስሽን ስርም የምትገልጭበት የሌሎችን ጋዜጠኛ ለመሆን የውስጥ ፍላጎት ያስፈልጋል፣ የሚለው መላኩ ብዙ እውነቶችን በጽሁፍ የመግለጽ ችሎታም እንደሆነ ይናገራል። እሁድን የምወደው በምክንያት ነው ትላለህ። ምን ማለት ነው? ምን ያዝናናሃል? ጊዜህንስ በምን ተሳልፋለህ? ድሮ የቅዳሜ ወዳጅ ነበርኩ። አሁን እንደገና መልሼ ደግሞ የእሁድ ወዳጅ ነ ትልቁ ነገር እሁድ ለእኔ የእረፍት ጊዜ ነው። የቤተሰብ ጊዜ ነው። እሁድ የማነብበት ራሴን የሚፈጥሽበት የሳምንቱን በሳምንት ውስጥ ያለኝ ነገር ምንድን ነው ብዬ ራሴን የማይበት ከቤተሰብ ጋር ለሳምንቱ የጠፋውን ግንኙነት እንደገና መልሶ የሚታደስበት የኔ መዝናኛ ሚዲያ ነው። ከጓደኞች ጋር ማውራት ነው። በጣም ደስ ይለኛል። ከሰው ጋር ማውራት፣ ከሰው ጋር መጫወት፣ አዳዲስ ሀሳቦች ላይ ዲስከስ ማድረግ፣ መሳቅ። በጣም የሚያስደስተኝ ትልቁ ነገር እሱ ነው። ሙዚቃ ለአድማጮች ጋብዝ ብልህ የማንን ትጋብዛለህ? ባጭሩ የማን አድናቂ ና የማንን ትጋብዛለህ? ጋብዝ ብልህ እንደው ግን ስለ ሙዚቃ ተነሳሽ እኔ ውስጥ ሁልጊዜ ያለ ሙዚቀኛ ሙሉቀን ነው ሙሉቀን መለሰ እኛ ቤት ውስጥ ቴፕ ፓናሶኒክ ባለ አንድ ስፒከር ፓናሶኒክ ቴፕ የተገዛው በጣም ልጆኝ ነው እና አባቴ አሰብ ወደ ማስተዳደር የሚባል ድርጅት ይሰራ ነበር አሰብ እና ከዛ ነው ስለለ ቴፖን ገዝቶ አስጠንቅቆ ከሁለት ካሴቶች ጋር ነው በጓደኛው አማካኝነት የላከው እና ቴፕ ውስጥ ሁለት ካሴቶች ነበሩ አንደኛው የሄሮት በቀለ፣ አንደኛው ደግሞ የሙልቀን መለሰ እና ስልክ ደውሏበታችን እናቴ ነገራት። እንዳይነካ እንዳያበላሽ ተብዬ ነው ማለት ነው። እና ሌላ ካሴት እያመጣ ከሌላ ቦታ እየተዋሰ እንዳይከስበት ብዙ መመሪያዎች ብቻ ተሰጡና ካሴት ለስምንትና ለስድስት አመታት ያህል ከሄሮት በቀለ እና ከሙልቀን መለሰ ካሴቶች ከነብሳ ቦቶች ሙልቀን መለሰ ከልጅ ነዚ ጀምሮ ውስጤ ተቀርጿል። እና አሁንም እሱን ስሰማ የልጅነት የሳውንድ ትራኮች ናቸው። ስለያት ሰው ሁሉ ሰብቶት ማውደዴን አገራው ሞበኝ ማፍገሬን የልቤን ሁሉ ነግርያት እንዴት እቻለው ስለያት የእውነተኛ ፍቅር መድረሻው ክልሉ መድረሻው ክልሉ የሚሰማው ጧት መታ ያደረ ጧት መታ ያደረ የወደደ ሰው ነው ካንጀት ላፈቀረ ካንጀት ላፈቀረ ካንች እንደማልጨክን ልቤ የገመተኝ ልቤ የገመተኝ ካንች መለየት ይሁን ካንች መለየት ይሁን መወሰን አቃተኝ መወሰን አቃተኝ የመውደድ ገበና ሸፈን ካልቻሉ መሸፈን ይህ አይደለም እንዴ ይህ አይደለም እንዴ ይህ አይደለም እንዴ? ሳይሞቱ መከፈን ሰው ሁሉ ሰብቶት መውደዴን አገውቦብኝ ማፍረዴን የልቤን ሁሉ ነግርያዋት እንዴት ቻለው ስለየ መልአኩ የሁለት ልጆች አባትም ነው የአንድ ሴትና የአንድ ወንድ ልጅ ያገባሁት የዛሬ አስር አምስት ከአንድ አመት አካባቢ ነው። የመጀመሪያ ልጄ ሰንፔር መላኩ ትባላለች። ትንሹ ደግሞ ልጄ አሁን አምስት አመት ሆኖታል። ሚካኤል መልአኩ ይባላል። ናኒን ብዙ ሰው ያውቃታል። እንግዲህ ሰንፔር ሙላት፣ አሁን ናኒ ፌስቡክ ላይ የሚያጥሪን ጓደኞች በሙሉ ናኒን በናኒነቷ ነው የሚያውቋት። በጣም ጠያቂ ልጅ ናት። በጣም ብዙ ሀሳቦችን ታነሳለች። ወስተ ሀሳብ ውስጥ የብዙ ቤተሰብ ልጆች ሀሳቦችን ይዳሰሳሉ። ፌስቡክ ላይ እንደ አይተን ናት ለእኔ ሀሳቦችን የምታነሳቸውን ሀሳቦች ስትል በማህበራዊ ጉዳዮች ላይ ጓደ ሲጋድቅ ከሳርግበታለው ጥያቄዎቿ የብዙ ልጆች ጥያቄ ስለሆኑ፣ ወላጆችን በየቤታቸው የሚጠየቅ ጥያቄ ስለሆኑ፣ የእሷ ችግሮች የብዙ ወላጆችን ችግር ስለሆነ፣ በትምህርት ቤቷ የሚያጋጥሟት በህይወቷ ያሉት ነገሮች በውጭ ያሉት ጉዳዮች ሁሉም የሚያሳዝንኝም የሚያናድዱኝም የሚያስደስኝ ጉዳዮች እሷ ስላሉ የእሷን ጥያቄዎች እሷን ንግግሮች መነሻ እያደረጉ ብዙ ነገር ጥፋለን ተግባቢ መሆኑን ራሱ ስለ ራሱ ባህሪ ይመሰክራል በእርግጥም ስለ ራስ መመስከር ከባድ ቢሆንም ይላል መላኩ ስለ ራስ ባህሪ ማውራት በጣም ከባድ ነው ምክንያቱም ውበት እንደ ተመልካቹ ነው እንደሚባለው ሁሉ ስለ ሰው ያለው አስተሳሰብም እንደየሰዉ ይለያያል ደጋግሜ የምጠቀምበት አንድ የህይወት ፕሪንሲፕ ትላለች ሰው ቢወድህ መልካም ነው ከሚጠላህ ግን ባያውቅህ የበለጠ መልካም ነው የምትል ተገባቢነት ይበልጠብኛል በቀላሉ የሚግባባ ኢዚ ጓይ ሊቀረ እንደዛ ይነ እንደው በስራ ዘመንህ ምን ያጋጠመህ ነገር ነበር? አስደሳች፣ አሳዛኝ? አዎ መቼም ጋዜጠኛ ሆነሽ ገጠመኝ ምናምን አይጠፋም። ብዙ ገጠመኞች የነበረኝ እውነት ለመናገር የፖሊስ ሚዲያ ውስጥ እያለሁ ነው። ታውቂያለሽ መቼም ወንጀልን መዘገብ የህይወትን ጥቁር ገጽ እየገለጽ መኖር እና ደስ የማይሉ ብዙ ነገሮች አሉ። የሆነ አስደሳች ገጠመኛለኝ ምግሽ እዛ ውስጥ ለኝ ሁልጊዜም የሚያሳቅ ብዙም ደስ የማይሉ ግን በህይወት ውስጥ ብስት ወንድ እንደሆን እና ትምህርት ቀስ የተረጋጋ ህይወት እንድኖር ትዕግስት ያለኝ ሰው እንደሆን መጥፎ የሚባሉ ቅጽበቶች በዝምታና በትዕግስት ማሳለፍ እንድለምድ ያደረገኝ የህይወት ዘመን ስለሆነ የማረሳቸው ብዙ ነገሮች አሉ። የፖሊስ ሚዲያ ላይ በነበርኩበት ጊዜ ሰራቸው የነሱት የወንጀል ታሪኮች ናቸው ብነግርሽ፣ በጣም ብዙ ታሪኮች አሉ። የአርቲስት ገጠም ይችላል። ነ ጋዜጠኛ መላኩ ብርሃኑ ጋር ለነበረን ቆይታ እያመሰገንኩ ከዝግጅቱ ጋር ደጃት ኢብራሂም አብሬያችሁ ነበርኩ።